ን ልስና ፖ አማርኛ ኤትዮጵስካ ስፕሮክ ይህ በየሳምንቱ የምናቀርበው የአማርኛ ፕሮግራማችን ነው። የአማርኛ ፕሮግራማችን ከኡፕሳላ በየሳምንቱ እሁድ ከ17 ሰዓት ተኩል እስከ 18 ሰዓት ለእናንተ ይደርሳል። በቅድሚያ የድርጅታችንን የሲዩ ዜና እናድምጥ። የክቢኖ ካፌት ወይም የዓለም አቀፉ የሴቶች የቡና ማህበር አባላት በሲዩ ባሳለፍነው ሰኞ ኤፕሪል ስምንት የስዊድን የፋሲካ በዓል አከባበር ምን እንደሚመስል ለማወቅ ኤቫ ኦድላርን ጋብዘው ውይይት አካሂደው ነበር። በዚሁ ቀን አፕሪል ስምንት ማለት ነው ወደ ስዊድን በቅርብ ጊዜ ለመጡና የኮምፒውተር አጠቃቀም ስልጠና ለመውሰድ ለፈለጉ ግለሰቦች ስልጠና መሰጠት ተጀምሯል። አፕሪል 9 ስትራክ ኡትዲን ሃን ሞትዲን ሃንድ የተባለው ፕሮጀክት ለስምንት የምግብ ማብሰል ስልጠና ለወሰዱ ተሳታፊዎች የምስክር ወረቀት ሰጥቷል። ስልጠናው የኡፕሳላ ኮሚዩን በጎትሱንዳ ከሚገኘው ከትሪክሌንገን ትምህርት ቤት ጋር በመተባበር ነው። በዚህ ዕለት የሲዩ አባላት ከኡፕሳላ ኮሚዩን ጋር በሴፕቴምበር 14 2019 የሚደረገውን የባህል ምሽት ፕሮግራምን አስመልክቶ ውይይት አድርገዋል። አፕሪል 10 የኒው ቪዥን ኃላፊዎች ስብሰባቸውን ያከናወኑ ሲሆን፣ በዚሁ ተመሳሳይ ቀን የአረጋውያን ማህበር በጎትሱንዳ ውይይታቸውን አድርገዋል። አፕሪል 11 አልትሶንግ ፎር ኢንቴግራሽን ዲፓርትመንት ኡፕሳላ ቪዥን 2030 ላይ ውይይት አካሂደዋል። አፕሪል 12 ለአዲስ መጪዎች የሚሰጠው የኮምፒውተር አጠቃቀም ስልጠና ቀጥሎ ውሏል። የኡብሳላ ከተማ ተኮር ዜናዎችን ደግሞ አሁን እንሰማለን። ስነ ጾታ መብትን ለማስጠበቅ ከመንግስት የገንዘብ ድጋፍ ለማግኘት እድል እንዳለ እየተነገረ ነው። ከኡፕሳላ ኮሚዩን የተገኘ መረጃ እንደጠቆመው መንግስታዊ ያልሆኑ ተቋማትና በበጎ ፈቃደኝነት ተመዝግበው የሚሰሩ ድርጅቶች የስነ ጾታ መብትን አስመልክቶ ለሚሰሩት ፕሮጀክቶች የገንዘብ ድጋፍ እንደሚያደርግ እየገለጸ ነው። በዚህ ፕሮጀክት በተለይ የአካል ጉዳተኛ ሴቶችን በኢኮኖሚ ሊያግዝ የሚችል ፕሮጀክት ላይ ትኩረት ማድረግ እንደሚፈልግ ኮሚዩኑ ገልጿል። በተጨማሪም ልክ እንደ ግርዛት ያሉ በባህላዊና እምነት ላይ መሰረት አድርገው በሴቶች ላይ የሚፈጸሙ ጥቃቶችን በተመለከተም ለሚሰሩ ተቋማት ትኩረት እንደሚሰጥም ኮሚኑ ጨምሮ ገልጿል። ይህንን የገንዘብ ድጋፍ ለማድረግ ተቋማቱ ማመልከቻቸውን እስከ ማይ ሁለት ድረስ 2019 ማለት ነው ለኮሚኑ ማቅረብ አለባቸው። የዜናው ምንጭ የአምስቴል ሄትስ ሚዲሄተን ነው። የካንሰር ህመምተኛ መሆኗ የተነገራት ሴት አልጋ በመጥፋቱ በድንገተኛ ክፍል እንድተኛ መደረጉ እያነጋገረ ነው። ሁኔታው የሆነው ከቀኑ 13 ሰዓት ላይ ወደ ኡፕሳላ አካደሚክም ሁኩ ሴት የመጣችው ግለሰብ የተለመደው ቅድሚያ ምርመራ ሲደረግላት የሽንት ፊኛ ካንሰርና በጉበቷም ላይ ያልተለመደና የማይጠበቅ እብጠት በመታየቱ በአፋጣኝ ሕክምና ማግኘት ስለነበረባት መኝታ ክፍል ተኝታ እንድትታከም ሐኪሟ ይወስናል። የተነገራት መረጃ ግለሰቧን ከፍተኛ ድንጋጤ ውስጥ የጣለ ሲሆን ከሁሉ የከፋው ደግሞ ሆስፒታሉ በህመምተኞች በመጨናነቁ የምታርፍበት አልጋ ባለመኖሩ ያላት ብቸኛ አማራጭ ከመጣችበት ሰዓት ጀምሮ ሌሊቱ ሙሉ የድንገተኛ ሕመምተኞች የሚተኙበት ክፍል ኮሪደር ላይ እንድታርፍ መደረጉ ነው ይላል የፒፊራ ኡፕላንድ ሬዲዮ ዘገባ። የሆስፒታሉ ከፍተኛ ዶክተር የሆኑት ሚካኤል ኮክለር ስለ ሁኔታው እንደገለጹት ይቺ ሴት ድንገተኛ ክፍል ኮሪደር ላይ እንድታርፍ መደረጓ በተነገራት የሕክምና ምርመራ መደናገጧን ተከትሎ ራሷን እንድታረጋጋ ከማድረግ ይልቅ በበለጠ ተጨማሪ የድንገተኛ ክፍል ውጥረት እንዲጨመርባት ሆኗል። ይህ ደግሞ ጥሩ ነገር አልነበረም ሲሉ ገልጸዋል። የቦምብ አደጋ ሊደርስ ነው የሚለው መልእክት የጎትሱንዳን ነዋሪዎች ሲያሸብሩ አለ ባሳለፍ ነው ማክሰኞ አፕሪል 9 ከቀኑ 14 ሰዓት ላይ ፖሊስ ከጎትሱንዳ አካባቢ የስልክ ጥሪ ደርሰዋል። ስልክ ደዋዩ ግለሰብ ለፖሊሶች በሰጠው መረጃ በጎትሱንዳ ሴንትራል ቦምብ ተቀምጧል የሚል ሲሆን ፖሊስ አካባቢው ላይ በሄሊኮፕተር ጭምር የታገዘ አሰሳ ቢያደርግም የተባለውን ቦምብም ሆነ ምንም አይነት የጦር መሳሪያ አለማግኘቱን ገልጾ ከዚሁ ጋር ተያይዘው የሃምሳ አመት ግለሰብ የሆነ ሰው በፖሊስ ቁጥጥር ስር እንዲውል ሆኗል። የዜናው ምንጭ ኤክስፕሬሰን ነው። ወደ አገር አቀፍ ዜና እንሄድ። በርካታ ሰዎች ወደ ስራ እንዲገቡ መንግስት የተለያዩ ስልቶችን እየቀየሰ መሆኑን ተናገረ። መንግስት ይህንን እቅዱን ተግባራዊ ለማድረግ ተጨማሪ የሰራተኛ ጥቅማጥቅም ወይም በስዊድንኛው አንስቴኒንግስ ፎርሞረር የሚባለውን በመቀነስ ወይም ሙሉ በሙሉ በመሰረዝ በጀቱን ለአዳዲስ ስራ ፈላጊዎች ሊያውለው ማቀዱ ነው የተሰማው። በዚህም በርካታ ለረጅም ጊዜ ስራ አጥተው የቆዩ ግለሰቦች፣ በቅርቡም እንዲሁ ወደ ስዊድን የመጡም ሰዎች ጭምር ወደ ስራ እንዲገቡ እንደሚያግዝም ይጠበቃል። ይህንን ተግባራዊ ለማድረግም መንግስት ከመጪው የጸደይ ወይም ቦር ወር ጀምሮ በአዲስ በጀት ድጋፍ ለማድረግ እንደሚጀምርም ተገልጿል። እቅዱም ሁሉንም ፓርቲዎች የሚያካትት ሲሆን ከመጪው አውግስቲ 2019 ጀምሮ በስራ ላይ ይውላልም ተብሎ ይጠበቃል ሲል የዘገበው ሬሪንግን ፖንቴሲ ነው። ቬንስተር ፓርቲት የመጪውን የጸደይ ወቅት በጀት በሰፊው መተቸቱ ተሰማ። መንግስት ማለትም ሴንትራልና ሊበራል ፓርቲት በመጪው የጸደይ በጀት የታክስ መጠንን በመጨመር ቢያንስ አራት ቢሊዮን የስዊድሽ ክራውን ማትረፍ እንችላለን ሲሉ ያቀረቡት ሀሳብ የተቃዋሚ ፓርቲዎችን ክፉኛ አስቆጥቷል። ይህ ከሚጠበቀውን በላይ የከፋ ነው። ሶሻል ዲሞክራተርና በዚህ ሀሳብ መስማማታቸው ገርሞኛል ሲሉ ሀሳባቸውን ለኤክስፕረስ የገለጹት ዮናስ ህወስቴድ ናቸው። ህወስቴድ አያይዘውም እንደገለጹት ይህ ልክ እንደ ሮቢንሁድ ፖሊሲ ነው። ከድሃው ቀምቶ ለሀብታሙ እንደ መስጠት ማለት ነው ሲሉ ገልጸውታል። ክርስቲያን ዲሞክራት በበኩላቸው ይህ የስዊድንን አባቶች ማዋረድ ነው ሲሉ የገለጹ ሲሆን ሞዴራተርና እና የስዊድን ዲሞክራቶችም ተቋማቸውን በየፊናቸው ገልጸዋል። ዜናውን ያቀበለን ኤስቪቲ ነው። የካንሰር ህመምተኛ ልጇን ለማሳከም በሚል ሰበብ በፌስቡክ ሁለት ሚሊዮን የስዊድን ክራውን ገንዘብ የሰበሰበችው ሴት ቢኤም ደብሊው መኪና ገዛችበት። የክርስቲያን ስታድ ነዋሪ የሆነችው ይቺ ሴት 105 የሚሆኑ ለጋሾቿ ሪፖርት ማድረጋቸውን ተከትሎ ነው ፖሊስ ጉዳዩን በመመርመር ላይ መሆኑን የገለጸው። ምርመራውን የሚመሩት ዮሐንስ ኤሪክሰን እንደገለጹት የዚህ ገንዘብ አመጣጥና አወጣጡን ጭምር በደንብ እያየን ነው ብለዋል። እናትየዋ ገንዘቡን የሰበሰበችው በጸና የታመመች ልጇን ሜክሲኮ አገር ወስጄ ላሳክም ነው በሚል የመጣ የእርዱኝ ጥያቄ ነው ተብሏል። ሊሰበሰብ ታቅዶም የነበረው ገንዘብ አራት ሚሊዮን ሲሆን ይህም ከሕክምና በኋላ የሚፈጠረውን ችግር ታሳቢ አድርጎ እየታቀደ ነበር ተብሏል። ሁኔታው በአጠቃላይ አነጋጋሪ የሆነ ሲሆን ከጃንዋሪ በኋላ ግን ብዙዎች በውይይቱ በመሳተፍና ተቃውሞን በመታየቱ ፖሊስ በጉዳዩ ጣልቃ ገብቷል። በዚህም ፖሊስ ግለሰቧ በሰበሰበችው ብር የቢኤምደብሊዩ መኪና መግዛቷን አረጋግጧል። ግለሰቧም ስትጠየቅ ልጄ በሕመሟ ምክንያት ከፍተኛ ድምጽና መረበሽ ስለማትችል እንዲሁም በምትንቀሳቀስበት ጊዜ በመኪና ውስጥ በምቾት መተኛት እንደምትችል በማሰብ ጥሩ መኪና ገዝተናል ስትል ተናግራለች። ዜናውን የዘገበው አፍቶን ቦላዴት ነው። ለዛሬ ዘነላቸው የቀረብናቸው ዜናዎች እነዚህ ናቸው። በሙዚቃ ፋታ ወስደን እንመለሳለን። Alla Kenya upa kanga leju kahunwadi. Soho hot ya papi papa ana ganyo bak wadi Wer das schon aufhört ዛሬ ተጨማሪ መረጃዎችን አልያዝኩም። በጣም ይቅርታ ጠይቃለሁ። በሚቀጥለው ሳምንት ግን ሰፊ መረጃዎች፣ የተለያዩ የእረፍት ጊዜዎቻችሁን እንዴት እንደምታሳልፉ እንዲሁም ልጆቻችሁን የትዛችሁ እንደምትሄዱ ጭምር የሚጠቅሱ መረጃዎችን ይዤ ለመቅረብ ሞክራለሁኝ። ለዛሬ ግን አብራችሁን ስለቆያችሁ ከልብ እናመሰግናለን። የቴክኒክ ድጋፉን በማድረግ አቶ አዚዝ አብሮኝ እስካሁን ቆይቷል። እናንተም አድማጮች አብራችሁን ስለቆያችሁ ከልብ አመሰግናለሁ። ነጻነት አሳይ ነኝ። ሳምንት እንገናኝ። የሙዚቃ ግብዣዎቻችን ግን ይቀጥላሉ። Anchi swiftness, Ethiopia we you, Kenya it agains. Anchi swiftness, Anchi swiftness, ya girendi, Kenya it well lets. Can't can't get caught in Anchi swear Ethiopia with Kenya it's a again yes? Auntie's Kenya a Ethiopia.

See Take it as a medal tea shop, you cannot take it. You know, Roman chain, can he got up, take ha when I see you I didn't have to get you can me know can Get up, you know, Roman ni ni get out ha ah, ah, ah, ah, ah, ah, ah, ah, ah, ah, ah, ah, ah, ah, ah, ah, ah, I'm too good at

Ce calde și bagă-i rola ei Ata-și în pe

As temnet ve

That's a